መዝናኛ ሱራፌል ተካ ማለት ሰሜን ጎንደር ጎንደር መሀል ፒያሳ ተወልዶ ያደገ፣ ከዛም በብዙ ስራዎች አልፎ አሁን ተዋናይ የሆነ በጣም ጥሩ ባህር ያለው ቆንጆ ልጅ ነው። በጎንደር እምብርት ፒያሳ ተወልዶ ያንገበርን ውሃ ጠጥቶ ጃንተከል ዋርካ ዙሪያ ተዝናንቶ ና ቦርቆ ያደገው ተዋናይ ሱራፊል ተካ በልጅነቱ ከሊስትሮነት ሎተሪ፣ አዝዋሪነት ስራን ጀመረ፣ በመለጠቅ በዚያው በከተማዋ ሲኔማ ቤት፣ ቡና ቤት ውስጥ በአስተናጋጅነት ተቀጥሮ ሲሰራም ለዛሬው የመድረክ ፈርጥነት መብቃቱን እሱ ብቻ ሳይሆን አድናቂዎቹ፣ አብረ አደጎቹ ይመሰክራሉ በጎንደር ሲ ቤት የጀመረው የመድረክ ተውኔት ባህር ዳርን ይዞ በቀጣይ መዲና አዲስ አበባ ላይ በተለይ የቋራውን ጀግና የአጼ ቴዎድሮስን ገጸ ባህሪና አልባሳቱን ተላብሶ ሲተውል ተወዳጅነትና ታዋቂነትን አስገኝቶለታል። ይኸው ድንቅ ትወናው በሰሜን አሜሪካ ከ25 በላይ ግዛቶች ተዘዋውሮ እንዲጎበኝ ድንቅ ተውኔቱን ለተመልካቹ እንዲያቀርብ በርም ከፍቶለታል። በሰሜን አሜሪካ ብቻ ሳይሆን በመሀል አውሮጳ የተለያዩ ሀገራትን በተለይ ደግሞ ጀርመንን ተዘዋውሮ ጎብኝቷል። ተዋናይ ሱራፌል ተካ በጀርመን ቆይታው ዶቸበለን ለማግኘት እድል ባያገኝም ዛሬ ከሚገኝበት ከአዲስ አበባ ከሚተውንበት ከብሔራዊ ቲያትር መድረክ ጀርባ በስልክ አግኝተን በእንግድነት ይዘነዋል። መልካም ቆይታ የዛሬው የመድረክ ተዋናይ ሱራፊል ተካ በልጅነቱ ፊልምን ማየት ስለሚሻ ብቻ ሲኒባ ቤት ተቀጥሮ በብዛት ፊልምን ለማየት እንደበቃና ከተመለከተው ፊልም በኋላ የተማረከበትን የፊልም አክተር ገጸ ባህሪን አስመስሎ መጫወት መጀመሩ ለዛሬው የቲያትር መድረክ ትወና ጥርጊያ እንደከፈተለት ይናገራል። ድሮ ከልጅነት ጀምሮ በተለይ ደግሞ ለእኔ ትልቅ አስተዋጽኦ ያለው ሲኒማ ቤት አለ። ጎንደር ሲኒማ ቤት። ጎንደር ሲኒማ ቤት እና የእኛ የቤተሰቦች ቤት ጎረቤት ናቸው። እና ከልጅነት ጀምሮ በአጥር እየዘለልኩ ፊልም የማየት ልምዱ ነበረኝ። ልጅ ሆኜ ከፊልም ቤት አልጠፋም ብዙ ጊዜ። እና ከፍ እያልኩ ሲሄድ እዛው ሲኒማ ቤት ውስጥ የመስራት ወይም ደግሞ ሲኒማ ቤት ውስጥ ባለ የክበብ ማለት የሻይ ቡና ክበብ እዛ በባሪስታነት መስራት ጀመርኩ ማለት ነው። እና በርካታ የህንድ ፊልሞች ድሮ በጣም አይ ነበር። ማየት ብቻ ሳይሆን ፊልሞችን አይተን ከወጣም በኋላ ከጓደኞች ጋር ሁኜ ያየነውም ፊልም ወተን ጎዳና ላይ የህንድ ፊልም እየዘፈንን አክሽኑንም እየሰራን ስንሰራ ሰው ከቦ ያየን ነበር። እና የሚመለከቱ ሰዎች ይህ ልጅ ጥሩ አክተር ይወጣዋል ሲያድግ ምናምን ይሉ ነበር ያኔ እና ከዚህ ከዚህ ጋር ተያይዞ እንግዲህ ወደዚህ ሙያ ስገባ አጋጣሚ እዛ ሲኒማ ቤት ማሽን እየሰራሁ ባሪስታውኜ ማለት ነው። እዛው የጎንደር አንጋፋ ልጆች አፄ ቴዎድሮስ የአንድ እናት ልጆች የሚል ቲያትር ይሰሩ ነበር ለማቅረብ እና ይለማመዱ ነበር። ስለዚህ እኔ እዛ ባሪስታውኜ ስለምሰራ ገባ እያልኩ ወደ አዳራሹ ሁሉም የሚያደርጉትን አክት በደንብ አስተውያይ ነበረ። ከዛ ልምምዳቸውን ጨርሰው ሲወጡ እነሱና የተናገሩት የነበረውን ዲያሎግ የእያንዳንዱን ካራክተር ድምፅን እየቀያየርኩ ለብቻዬ እሰራ ነበር። ነው እና አንድ ቀን ግን እንደዚሁ ተለማምደው ጨርሰው ከወጡ በኋላ እኔ ደግሞ መድረኩን ተረክቤ እየሰራው እያለ ደራሲው እቃ ይረሳና ሲመጣ ድምፅ ይሰማል። የሚሰማው ድምፅ ደግሞ የራሱ ብርሰት የሆነውን የቴድሮስ ቲያትር ነው። እና ማን ነው እዚህ ብቻውን ቀርቶ ሚያነበንብ ብሎ ጠጋ ብሎ ሲያይ እኔ ነኝ። ከዛ ጨለማ ውስጥ እንዳይረብሸኝ ቆሞ አስጨረሰኝ። ነው ከዛ በኋላ እኔ ልብ ጨርሼ ጭብጨባ ሰማው። ደነገጥ በደራሹ ጠራኝ። ና ድርሰቱ ሁኔታ ግን ተሆነ ነው እንደዚህ የሰራው? አይ እናንተ ስትሰሩ ስለማይ ነው እና እንድየን የሰራው በጣም ይቅርታል። ከድንጋጤ የተነሳ እንዴት ይህን ሁሉ ዲያሎግ ያስከው? እንዴት ይህን ሁሉ የሁሉንም ካራክተር እንዴት ትጫወት? ይን ጎበዝ፣ ሌላ ጊዜ እንሰራለን ምናም ብሎኝ ሄደ ማለት ነው ከዛ በኋላ ልምምዱ አልቆ ለህዝብ እይታ ቀረበ። ሲቀርብም እኔም ማየት ቻልኩኝ። ከዛ በኋላ አንድ ወደ ከጎንደር ወጣ ብለው የሆነ ወረዳ ለማሳየት ሊሄዱ ሲሉ ገብርዬን ሆኖ የሚሰራው ሰው በአጋጣሚ በሆነ ችግር ምክንያት ይጠፋል እና እዛ ወረዳው ላይ ህዝብ ተሰብስቦ እየጠበቀ ነው። በጣም ተጨነቁ ማለት ነው። ይሄ ደራሲ እኔን ያስታውስና እዛ ማሽን ሻይ ቡና እያፈላው ካለበት ቦታ መጥቶ የገብርዬን ፓርት አንተ እንድጫወተው በጣም ተቸግረናል፣ ሰው ጥፍቶ ና ይዘውኝ ሄዱ ማለት ነው። ሌሎች አብረው የሚሰሩ ሰዎች በጣም ደበራቸው፣ ቲያትራቸው የሚበላሽ መሰላቸው። ምክንያቱም እኔ ሰራዊተው ያቁምና ፓርቲ ሲደርስ ገባሁ። በደንብ አሳምር የሰራሁላቸው እና ሌሎቹ ተዋናያኖች በእኔ ገርሟቸው የራሳቸውን ካራክተር ረስተው እኔን ፈዘው ያገኛል። ከዛ በኋላ የመጀመሪያውን ፐርፍርቺ ሰውጣ ከመድረክ ጀርባ በቃ ሌሎቹ በጣም አቅፈው ሳሙኝ እና በቃ ዚ መተተኛ ሙያ የቲያትር ሙያ ውስጥ የገባሁት ያኔ ነው። ከዛ በኋላ ሌሎች መድረኮችን ተዘዋውሮ ሲሰሩ አብሬ መስራት ጀመርኩ ማለት ነው። እና ወደ አዲስ አበባ እንግዲህ ወደ አዲስ አበባ መድረክ መቼ መጣ ማለት ነው። ከዛ በኋላ እዛው ጎንደር አካባቢ ያሉ ወጣቶችን በማሰባሰብ የቲያትር ክበብ መሰረትን ማለት የትያትር ፍላጎት ያላቸውን እየሰበሰብን የትያትር ክበብ መስርተን የክበቡም ሊቀመንበር ሁኝ ነበር እና ያን በነጻ ማቅረብ የስነ ጽሑፍ ምሽቶች እያዘጋጀን ትያትር እያዘጋጀን ለሕዝብ ማቅረብ ጀመርን። ገብርይን ሆኖ ያለምንም ልምምድ ለመጀመሪያ ጊዜ በመድረክ ላይ ያቀረበው የዚያን ጊዜው ጀማሪ ተዋናይ ሱራፌል። በዚህ ሂደት ላይ ሳለ መቀመጫውን በባህር ዳር ላይ ያደረገው የአማራ ክልል የባህልና የዘመናዊ ቲያትር ቡድን ሲቋቋም ተወዳድሮ አሸንፎ የተውኔት ጉዞውን ወደ ባህር ዳር አደረገ። በዚሁ የቲያትር ቡድን ውስጥ በተለይ የአጼ ቴዎድሮስን ገጸ ባህሪ የተላብሶ ለረጅም አመት አገለገለ። ከዚያም ነው በመድረክ ስራው ምሳሌ የሚያደርገው አርቲስት ጌትነት እንየው 2000 ዓ ም ሚሊኒየም ላይ ያዘጋጀው የቴዎድሮስ ራእይ የተሰኘው ቲያትር ላይ አጼ ቴዎድሮስን ሆኖ መጫወት የጀመረው። በዚህም ታዋቂነትና ተወዳጅነትን አተረፈ። ተዋናይ ሱራፌል ተካ አጼ ቴዎድሮስን ሆኖ በሰሜን አሜሪካ፣ አውሮጳ ብሎም በጀርመን የተለያዩ ከተማ መድረኮች ላይ ተውኗል። ጀርመን ከመምጣታችን በፊት ወደ ሰሜን አሜሪካ ወደ ሀያ ሰባት ግዛቶች ተዘዋውረን ይህንን የቴድሮ ስራ ቲያትር አሳይተናል። እና እዛ አሜሪካ በምናሳይበት ሰዓት አውሮፓ የተለያዩ ሀገሮች ወደ እነሱ መጥተን እንድናሳይ ጥያቄዎች ነበሩ። ጀርመን ብቻ ሳይሆን ወደ ስካንዲኔቪያ ሀገሮች ወደ ኖርዌይ፣ ስዊድን፣ ሆላንድ፣ በርገን የምትባል ከተማ ጀርመን ውስጥ ደግሞ በርሊን፣ ፍራንክፈርት፣ ኑምበርግ ላይ ሰርተናል። እንግዲህ የጀርመን ቆይታህን እንዴት አገኘ? በርሊንን አይተሃል። ኑረንበርግን ፍራንክፈርትንን። እንግዲህ ስለ ጀርመን በጣም የሚገርምች ቲያትሩ ቴዎድሮስ ቲያትር በተለይ በአውሮፓ ተዘዋውረን እንደምናሳይበት ሰዓት ልዩ ስሜት ነበረን ማለት ይቻላል። አንደኛ እንደዚህ ግዙፍ እና ሰፊ የሆነ ቲያትር ለመጀመሪያ ጊዜ ነው ወደ አውሮፓ የዞረው። እዛ ያለው የኢትዮጵያ ማህበረሰብ ደግሞ እጅግ በጣም ደስ የሚል ተመልካቹ፣ የነበረው ቲያትር የተጠማ ነው እና በርካታ ኢትዮጵያን ማህበረሰቦች ነው ያገኘ ነው እንግዲህ አፄ ቴዎድሮስ የምናውቀው ከአውሮፓዎች ጋር ያላቸው ግንኙነት ጠንካራ ነበር። አውሮፓዎች እሳቸው ላይ ተንኮል እያሴሩ ነበር እና ያንን ባህሪያቸውን ጠንቅቀው ያውቃሉ አጤ ቴዎድሮስ እና ቲያትሩ ላይ ስለ አውሮፓዎች የሚገልጹት ነገር አለ እና እዛ ያለው ማህበረሰብ ደግሞ ፔኑን ያውቀዋል ብዬ አስባለሁ። አሁን ከአውሮፓውያን ጋር ቲያትሩ ላይ ዲያሎግ ይመላለሳሉ እና እሳቸው አጤ ቴዎድሮስ ብዙ ጊዜ በራሳቸው መቆም ይፈልጋሉ በራሳቸው አፈራቅሉ መድፍ ስለት አስተፎ መድፍ የሰሩ ናቸው እና አውሮፓዎች ጋር ያላቸው ግንኙነት ትንሽ ተንኮላቸውን ስለሚያውቁ የሚናገሯቸው ዲያሎግ አሉ እና ያንን ዲያሎግ በምንለዋወጥ ሰዓት ተመልካቹ ከመቀመጫ ተነስቶ ነው የሚያጨበጭበው። ምክንያቱም እንግዲዛው ስለሚኖር ይሄ ተመልካች የአውሮፓዎችን ባህሪ አቃል ብዬ አስባለሁ እና የልቡ የደረሰ ያል በቃ የበላይነቱን ያሳየበት ነው። ሁሉም በፉከራ ይገልጻል። በሚያስፎክረው ነገር ይፎክራል። በሚያመልካቹ በሚያሳዝነው ነገር ያዝናል፣ በሚደሰተው ነገር በሚሰቀው ነገር ይስቃል። እና ልዩ ስሜት ነው የነበረው፣ እና በጣም ደስ የሚል ነበር። እርግጥ ጀርመንን ግለጽ ሊንካርሽን ደግሞ ጀርመን እጅግ በጣም ሰፊ ታሪክ ያለው ነው። እስፔሻሊ በርሊን ላይ የሰማነው በርካታ ታሪኮች አሉ። ሙዚየሞች ገብተን ሙዚየሞች ላይ ያየናቸው የኢትዮጵያ ነገሮች ብዙ ነበሩ እና እነዛ እነዛ ነገሮች ሰፊ ታሪክ ያላት ከተማ እንደሆነች ታስታው ሱራፌል ተካ እንግዲህ መተወንም ብቻ ሳይሆን መተረክም ትችላለህ። ግን ለፕሮግራሙ ያለን ጊዜ በጣም አጭር ነው እና በአሁኑ ጊዜ አዲስ አበባ ብሔራዊ ቲያትር መድረክ ላይ የምትጫወተው ቲያትር ምንድን ነው? አዲስ አበባ አሁን ብሔራዊ ቲያትር የቃቂ ውርዶት የሚል በጉራጌ ማህበረሰብ ላይ የተሰራ ኪፊታይ ትያትር አለ። እዛ ላይ ተውናለሁ። ትያትር የቃቂ ውርዶት ምን ማለት ነው? የሴት ስም ነው። በአስራ ስምንተኛው ክፍለ ዘመን የሴቶችን ሰብአዊ መብት የምትሟገት ሴት ነች። የመጀመሪያዋ ሴት ተብላ የምትፈረጅ ነች። ጥናታዊ ነው። ጥናት ተደርጎ የተሰራ ቲያትር ነው። ሴታዊ ነው እና የቃቄ ውርዶት የሚል ነው። በዘመኑ አንድ ባል ሶስት ሚስቶች፣ አራት ሚስቶች ማግባት ይችላል የሚል ባህላዊ ነገር አለ። ያንን ባህል ሁሉ ያስቀረች ነው። ከመዋግታ ማለት ነው ሪቮሊሽን አነስታ ሴቶችን ሰብስባ ይህ አስተሳሰብ እንዲጠፋ ያደረገች ሴት ነች። ባለትዳርና የሁለት ልጆች አባት የሆነው ተዋናይ ሱራፌል ተካ ከመሰነባበታችን በፊት መልእክቴን አድርሽልኝ ብሏል። በተለይ ዛ አውሮፓ ላሉ የኢትዮጵያ ማህበረሰብ በጣም ትልቅ ፍቅር አለኝ። ትልቅ መስተንግዶ ነው ያስተናግዱን እና ማመስገን እፈልጋለሁ። በጣም ያስተናግዱን እና በሌላ ስራ ደግሞ መልሰን እንደምናገኛቸው ተስፋ እናደርጋለን። እነሱን ማመስገን ስለምፈልግ አድማጮች በዚሁ ተዋናይ ሱራፌል ተካን ለሰጠን ቃለምልልስ በዶቼ ቬለ ስም እያመሰገንኩ ሰናበታለሁ። አዜብ ታደሰ ነኝ። ጤና ይስጥልኝ።